You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትራሊያ ፖስታ ቤት ዋና ሥራ አስፈጻሚ ክሪስቲን ሆልጌት ስራቸውን ለቀቁ በደቡብ አውስትሬልያ የኢትዮጵያውያን ማኅበረሰብ አባላት ከ120 ሺህ የአሜሪካን ዶላርስ በላይ ለታላቁ ህዳሴ ግድብ ፕሮጀክት ማከናወኛ በቦንድ ግዢና በስጦታ አሰባሰቡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፖስታ ቤት ዋና ሥራ አስፈጻሚ የነበሩት ክሪስቲን ሆልጌት በመሥሪያ ቤቱ የስጦታና ወጪ አወጣት ልማዳዊ ድርጊቶች ላይ ይፋ ምርመራ ከተጀመረ በኋላ ከሥራቸው ተሰናብተዋል። ክሪስቲን ሆልጌት ለገዲብ የሥራ አስፈጻሚ አባላት 20 ሺ ዶላርስ የሚያወጡ ካርቴር የእጅ ሰዓቶች በስጦታ ከተበረከቱ በርካታ ሳምንታት በኋላ ብርቱ ለሆነ ምርመራ ተዳርገዋል። ወይዘሮ ሆልጌት ስራቸውን የሥራ መልቀቂያ ካስገቡበት ቀን ጀምሮ የለቀቁ መሆናቸውንና የገንዘብ ካሳም እንደማይቀበሉ አስታውቀዋል። ለሚካሄደው ምርመራም ተባባሪ እንደሚሆኑ ገልጠዋል። በሌላም በኩል ባለፈው ቅዳሜ በተካሄደው የኩዊንስላንድ ስቴት ምርጫ በሌበር ፓርቲ መሪ አነስቴዥያ ፓለሼ ድል የተነሱት የሊበራል ናሽናል ፓርቲ መሪ ዴብ ፍሬክሊንግተን ተቃዋሚ ቡድን መሪነታቸው ተነስተዋል። የ49 ዓመቷ ፍሬግሊንግተን ቅዳሜ ምሽት ባደረጉት ንግግር የፓርቲያቸው መሪ ሆነው መቀጠል እንደሚሹ ቢገልጡም በዛሬው ዕለት ቀሪ ጊዜያቸውን ከቤተሰባቸው ጋር ሆነው ለማሳለፍና በወደፊት ሕይወታቸውም ላይ ለመምከር እንደሚሹ ገልጠዋል። ሆኖም በናንጎ የምክር ቤት አባልነታቸው እንደሚቀጥሉ ተናግረዋል። የፌዴራል መንግሥቱ ብሔራዊ የጸረ ሙስና አካል ለማቋቋም የሚያስችል ረቂቅ ድንጋጌውን ይፋ አደረገ። የሚቋቋመው የጸረ ሙስና አካል ለመነሻ የመቶ ሚሊዮን ዶላር ሥራ ማስከያጃ በጀት እንደሚበጀትለትና ከሮያል ኮሚሽን የላቀ ሥልጣን እንደሚኖረው የፌዴራል ጠቅላይ አቃቢ ሕግ ክርስቲያን ፖርተር አስታውቋለ። ረቂቅ ድንጋጌው ለሕዝብ አስተያየት እስከ ማርች 2021 ክፍት ሆኖ ይቆያል። በደቡብ አውስትሬሊያ የሚገኙ ኢትዮጵያ ማኅበረሰብ አባላት ኖቬምበር 1 2020 ባካሄዱት የህዳሴ ግድብ ፕሮጀክት ማከናወኛ ልዩ ዝግጅት ከ120 ሺህ የአሜሪካን ዶላርስ በላይ ማሰባሰባቸውን በደቡብ አውስትሬሊያ የታላቁ ኢትዮጵያ ህዳሴ ግድብ የቦንድ ግዢና ስጦታ አሰባሳቢ ኮሚቴ አስተባባሪ አቶ ጥላይ ተከተል በተለይ ለኤስቤስ አማርኛ ገልጠዋል። በአድሌድ በጉጉት ሲጠበቅ የነበረው የታላቁ የኢትዮጵያ ህዳሴ ግድብ የቦንድ ሽያጭና የገንዘብ ስጦታ በከፍተኛ ህዝባዊ ተሳትፎ ከአንድ መቶ ሀያ ሺህ ዶላር በላይ በመሰብሰብና ቃል በማስገባት ተጠናቋል። በገንዘብ ማሰባሰብ መርሃ ግብሩ ላይ ዶክተር አረጋዊ በርሄ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ዋና ዳይሬክተር በቨርችዋል ሊንክ በፕሮግራሙ ላይ ተሳትፈው መልእክታቸውንና አደራቸውን ያስተላለፉ ሲሆን አቶ በሪሁን ደጉ በካምቤራ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ተጠባባቂ የሚስዮን መሪ እና አቶ ግዛቸው አዲስ ተገኝተው አቶ በሪሁን ደጉ አነቃቂ ንግግርና ምስጋና አቅርበዋል። በዚህ ስነ ስርዓት ላይ የተከበሩ ጄን ስቲንሰን የደቡብ አውስትሬሊያ ሌቨር ፓርቲ ሻዶ ማልቲካልቸራል ሚኒስትር እንዲሁም አቶ አያሌ ሁንዴሳ በአውስትሬልያ የታላቅ ወዳሴ ግድብ የገንዘብ አሰባሳቢ ኮሚቴ ሊቀመንበር ተገኝተው ንግግር አድርገዋል። የዕለቱ ዝግጅት በኢትዮጵያ ከለውጡ ማግስት ጀምሮ በግፍ የተገደሉትን ንጹሃን ዜጎቻችንንና ጉዳት የደረሰባቸውን ቤተሰቦች በማሰብ የአንድ ደቂቃ የህሊና ጸሎት ተደርጓል። በመቀጠልም የሃይማኖት አባቶች ምክርና ጸሎት በማድረግ ጉባኤውን ባርከዋል። አቶ አያሌ ሁንዴሳ የኢትዮጵያ ሰንደቅ ዓላማ ያለበትን የደረት ባጅ ለባንዲራችን የምትሰጡትን ዋጋ ባይመጥንም በግድቡ ዙሪያ ሰንደቅ ዓላማችን ከፍ ብሎ እንዲውለበለብ ለበለብ ለማገዝ የምትችሉትን ስጦታ አድርጉ ብለው በማሳሰብ ከሁለት ሺ ሁለት መቶ ሰባ አምስት ዶላር በላይ ማሰባሰብ ችለዋል። በዚህ ታሪካዊ ዝግጅት ላይ የተሳተፉትን ሀገር ወዳት ኢትዮጵያውያንና ኤርትራውያንን የደቡብ ሱዳን ወንድሞቻችንን ሁሉ ከልብ ማስተባባሪ ኮሚቴ ስም እናመሰግናለን። በተጨማሪም ከመነሻው ጀምሮ በሀሳብና በተግባር የኢትዮጵያ ማህበረሰብ ማህበር ዝግጅቱ በደመቀ ውበት እንዲጠናቀቅ ላደረጉልን ታላቅ ድጋፍ፣ እንዲሁም ጣፋጭ ራትና መስተንግዶ ያደረጉልንን የአቢሲኒያ ሬስቶራንትንና የአፍሪካ ቪሌጅ ካፌና ሬስቶራንት ባለቤቶችን ከልብ እናመሰግናለን። ወደ ውጭ ምንዛሪ ተመን ስነመራ፣ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 26 የኢትዮጵያ ብር ከ57 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆነል፣ ዝቅተኛ 7፣ ከፍተኛ 21። ድላይድ በአብዛኛው ፀሐያማ ይሆን ይውላል፣ ዝቅተኛ 20፣ ከፍተኛ 33። ሜልበርን ፀሐማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 29። ሜልበርን ፀሐማ ሆኖ ይውላል። ዝቅተኛ 15 ከፍተኛ 29። ሆባርት ደመናማ ይሆናል። ዝቅተኛ 13 ከፍተኛ ካምብራ ደመናው ይገልጣል። ዝቅተኛ 8 ከፍተኛ 25። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 15 ከፍተኛ 22። ብሪስበን በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 16 ከፍተኛ 28። ዳርዊን በአብዛኛው ፀሐማ ሆኖ ይውላል ዝቅተኛ 26 ከፍተኛ 34 አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ፖስታ ቤት ዋና ሥራ አስፈጻሚ ክሪስቲን ሆልጌት ሥራቸውን ለቀቁ፣ በደቡብ አውስትሬሊያ የኢትዮጵያውያን ማኅበረሰብ አባላት ከ120 ሺህ የአሜሪካን ዶላርስ በላይ ለታላቁ ሕዳሴ ግድብ ፕሮጀክት ማከናወኛ በቦንድ ግዢና ስጦታ አሰባሰቡ የሚሉት